ቮይስ ኦፍ አሜሪካ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታላቁ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ። በመጪዎቹ ጥቂት ዓመታትም ግድቡ ሙሉ ለሙሉ ስራ እንደሚጀምር ተናገሩ። በአፍሪካ ህብረት ሊቀመንበር ሰብሳቢነት ትላንት የተካሄደው የሶስቱ ሀገሮች መሪዎች ስብሰባ ውጤታማ እንደነበር የውሃ ሚኒስትሩ ገለጹ። መለስካቸው አመሃ ዝርዝር ዘገባውን ከአዲስ አበባ ያስደምጠናል። ጠቅላይ ሚኒስትሩ ዛሬ በትዊተር ገጻቸው የታላቁን የህዳሴ ግድብ የመጀመሪያ ዙር ውሃ ሙሌት መጠናቀቅ ይፋ ሲያደርጉ የኢትዮጵያን ህዝብ እንኳን ደስ አላችሁ በሚል በስርዓት ነበረ። የተሰማቸውን የድር ስሜት ሲገልጹም የዚህን የግድቡን ወሳኝ ምዕራፍ ለማየት ለመስማት በመዋጮ ለመሳተፍ ብዙ ትውልዶች ብዙ መሪዎች ተመኝተው ነበረ። ዛሬ አባይ ከዘፈንና ከማስፈራሪያነት አልፎ ማንንም ሳይጎዳ ወሳኝ ምዕራፍ ላይ አድርሰነዋል ብለዋል። ጠቅላይ ሚኒስትሩ በዚህ የእንኳን ደስ አላችሁ መልእክታቸው በግድቡ ግንባታ ለተሳተፉት ሁሉ ከመሪዎች የገንዘብ መዋጮ እስካደረጉ ኢትዮጵያውያን ድረስ ምስጋናቸውን አበርክተዋል። አክለውም ታላላቅ አገራዊ ድሎች የሚገኙትም በመተባበርና በመደጋገፍ እንደሆነ አስምረውበታል። ጠቅላይ ሚኒስትር አብይ እስከ ዛሬ የተከናወነው ስራ እጅግ የሚያኮራ ቢሆንም በተገኘ ውጤት መኩራራት እንደማይገባ አስገንዝበው ስለ ቀጣዩ ስራና በዲፕሎማሲው መስክ ስለሚጠበቀው ተግዳሮትም አመላክተዋል። በመጨረሻም ግድቡ በሚቀጥለው ዓመት ላይ በሁለት ተርባይኖች ኃይል ማመንጨት እንደሚጀምርም ገልጸው በመጪዎቹ ጥቂት ዓመታት ማለትም በ2015 ዓ ም ሙሉ በሙሉ ሥራ እንደሚጀምር ተናግረዋል። ትናንት በአፍሪካ ኅብረት ተካሂዶ የነበረው የኢትዮጵያ የሱዳንና የግብፅ መሪዎች ስብሰባ ፍሬያማ ነው ሲሉ የውሃ የመስኖና የኃይል ሚኒስትሩ ዶክተር ስለሽ በቀለ ለቪኦኤ ተናገሩ። በወቅቱ የአፍሪካ ኅብረት ሊቀመንበር ፕሬዚዳንት ሴሪል ራማፎዛ ሰብሳቢነት በተካሄደው የቪዲዮ ጉባኤ የተገኘውንም ውጤት ሚኒስትሩ እንዲገልጸውታል ሁኔታ መሰረት ድርድሮች ስናካሄድ ነበር። ቴክኒካል እና የሕግ ማዕቀፍ ጉዳዮችን እሱን ለመገምገም እና ቀጣይ አቅጣጫ ለመስጠት ነበር የተሰበሰቡት እና ግምገማውም በጥሩ ሁኔታ ታይተዋል። ፕሮግሬሱም ጥሩ ነው ብለዋል። እና በቅርብ ጊዜ የውሃ ሙሊቱ ስምምነት እንዲጠናቀቅ ሌላ ደግሞ ዘለቄታ ያለውን ጉዳይ ለማከናወን ደግሞ እንደዚሁ ቀጣይ ድርድሮች እንዲካሄዱ ነው እና በሁለት ምዕራፍ ተከፍሎ እንዲካሄዱ ነው እንዲያው በተለይ በታችኛው ተፋሰስ ሀገሮችና በኢትዮጵያ መካከል ያለውን ችግር ለመፍታት የሚያስችል ተስፋ የሚሰጥ ነገር አለ። አሁን አዎ፣ የሚፈታ ጉዳይ ነው። ለድርድሩ መቋጨት እንቅፋት ሆነው የነበሩት በተለይ የወደፊት የውሃ አጠቃቀም አይነት ጉዳዮች ሰፋ ባለ ድርድርና ዘላቂነት ባለው ሁኔታ ታይቶ እንዲፈታ የሚል ሀሳብ ነው ያቀረቡት የዚህ የመጀመሪያ ውሃ ካጠናቀቅን በኋላ በቀጣይ የሚመተዳደረው ነው ማለት ነው። የውሃ ሙሌቱ እንዴቱ እንግዲህ ዛሬ እንደተጠናቀቀም ጠቅላይ ሚኒስትር የመጀመሪያ ምዕራፍ ነው፣ ግንባታ ይካሄዳል። ይሄኛው የውሃ ሙሌት ያው ከግድብ ውስጥ የሚወጣውን ውሃ ሳናቆም በራሱ ሞልቶ አምስት ስልሳ ሜትር ላይ ከደረሰ በኋላ በላዩ ሲፈስ የሚታየው ነው። ያንን አጠናቀናል ማለት ነው። አልአህራም በተሰኘ የግብጽ ጋዜጣ የወጣ አንድ ዘገባ ግን፣ አንድ የግብጽ ባለስልጣን የመሪዎችን ጉባኤ አስመልክቶ ካይሮና ካርቱም ግድቡ ተፈጥሮአዊ በሆነ መንገድ መሞላት መጀመሩን ከአዲስ አበባ የተገለጸውን ተቀብለውታል ያሉትም አልአህራም የተሰኘው የግብፅ ጋዜጣ ጠቅሷል። ባለስልጣን አክለውም በግብፅም በከፍተኛ ደረጃ የተወሰነው ድርድሩ እንዲቀጥል መሆኑን ጋዜጣው ባለስልጣኑ ጠቅሶ ጽፏል። መለስካቸው አምሃ لاميركا دمز راديو كاديس ابابا